ህወሓት በአማራ ክልል በተለይ በደቡብ ወሎ ዞን ደሴንና ኮምቦልቻን ለመያዝ ብዙ ኃይል እያንቀሳቀሰ ነው ሲሉ ህዝቡ ወጥቶ እንዲመክት ያለው የአማራ ክልል መንግስት ጥሪ አቅርበዋል። አዲሱ የአማራ ብሔራዊ ክልል መንግስት ርዕሰ መስተዳደር ዶክተር ይልቃል ከፋለ ስራቸውን ከጀምሮ አንስቶ የመጀመሪያቸው የሆነውን የዛሬውን መግለጫ ሲሰጡ ወራሪ ብለው የጠሩት የትግራይ ኃይል የአማራን ክልል በስፋት ለመውረር ቁጥሩ እጅግ ብዙ የሆነ ኃይል ወደ ደቡብ ወሎ እያጓጓዘ ነው ብለዋል። ባህር ዳር ላይ መግለጫ ሰላምታውን የተከታተለችው አስቴር ምስጋናው አጠር ያለ ዘገባ አድርሳናለች። ከ21 ቀን በፊት የአማራ ክልልን እንዲያስተዳድሩ የተመረጡት አዲሱ ፕሬዚዳንት ዶክተር ይልቃል ከፋለ የኢትዮጵያ መንግስት በአሸባሪነት የፈረጀውንና እርሳቸው ደግሞ የትግራይ ወራሪ ኃይል ብለው የጠሯቸው ታጣቂዎች በአማራ ክልል ላይ በፈጸሙት ወረራ በርካታ ሰዎችን መግደላቸውንና የቅርቡን ሳያካትት ወደ 500 ሺህ የሚደርሱ ሰዎችን ማፈናቀላቸውን ገልጸዋል። ሰሞኑን ደግሞ በደቡብ ወሎ ዞን በተለይ ደግሞ ደሴንና ኮምቦልቻን ከተማን ለመያዝ በተከፈተ ጦርነት መጠነ ሰፊ ጥቃት እየደረሰ መሆኑን ተናግረዋል። ዶክተር ይልቃል አሁን እየደረሰ ነው ያሉት ጥቃት በአማራ እና በአፋር ክልሎች ላይ የተሰነዘረ እንደሆነም ጠቁመዋል። በአማራና በአፋራ ክልል ጥቃቱ ቢፈጸምም ጥቃቱ የመላው ኢትዮጵያውያን ሕዝብ ጥቃት ነው። ጥቃቱ አማራን ክልል በማውደም የሚመለስ ሳይሆን አጠቃላይ ኢትዮጵያን የማፍረስ እና ምስራቅ አፍሪካን የማተራመስ አጀንዳ ነው። በመሆኑም ትግሉ የአማራና የአፋር ብቻ ሳይሆን የመላ ኢትዮጵያውያን የሚያደርጉት ትግል ነው። ዶክተር ይልቃል አሁንም ሆነ ቀደም ብሎ እየተሰነዘረ ያለው ወረራና ጥቃት በአንድ ዘር ላይ ያነጣጠረ ነው በማለት ከዚህ ቀደም ደርሰዋል ያሏቸውን ጥቃቶች ያስታውሳሉ። በማይካድራ፣ በጭና፣ በቆቦ እና በተለያዩ አካባቢዎች ታሪክ ይቅር የማይለው ዘርን መሠረት ያደረገ ጭፍጨፍ አድርጓል በደረሰበት ሁሉ መንግስታችንና ህዝባችን ለዘመናት የገነባውን ንብረት እያወደመና እየዘረፈ ይገኛል ዶክተር ይልቃል በዛሬው ዕለት የሰጡት አብዛኛው የመግለጫ ክፍል በክልሉ ላይ እየደረሰ ያለው ጥቃት ብዙ ሰዎችን ያሰለፈና መጠነ ሰፊ በመሆኑ በዚያ ልክ ምላሽ እንዲሰጥ የሚጠይቅ ሲሆን በተያያዘም ለተፈናቀሉ ሰዎች የሚሆን የእርዳታ ጥሪም አቅርበዋል። በደረሰባቸው ጥቃት ምክንያት በየቦታው ተፈናቅለው ተቦሳቅለው የሚገኙ ወገኖቻችን በመደገፍ በሀገር ውስጥም በውጭም የምትኖሩ ወገኖቻችን የበኩላችሁን ተጨማሪ ድጋፍ እንድታደርጉ ጥሬን አስተላልፋለሁ። በሌላ በኩል የህወሀት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ላይ ዛሬ ከሰዓት በኋላ መቀሌ ላይ ሶስት ቦታዎችን ኢላማ ያደረገ የጥቃት ሙከራ መደረጉን ገልጸው ሆኖም የመከላከያ ኃይላችን ሲሉ የጠሩት አካል ህዝቡን መጠበቅ መቻሉን ተናግረዋል። አያይዘውም ድል የቀናቸው መሆኑን ተናግረዋል። በሌላ በኩል የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ አሁን ያለው ሁኔታ የተራዘመ ትግል የሚጠይቅ መሆኑን ገልጸው የህዝባችን እንባም ይታበሳል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር Oh